Agarinya report. ገንዘብ ምጣኔ በሁለት ተመደበም። የኢትዮጵያ ብሔራዊ ባንክ ንግድ ባንኮች መያዝ የሚገባቸው የመጠባበቂያ ገንዘብ ወይም ሪዘርቭ ሪኳየርመንት ምጣኔን በተመለከተ አዲስ ባጸደቀው መመሪያም መያዝ የሚገባቸውን ወርሃዊ የመጠባበቂያ ገንዘብ ምጣኔ በሁለት መድቧል። በቀድሞው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ፊርማ ከአምስት ዓመት በፊት ጸድቆ በስራ ላይ የቆየውን ተመሳሳይ መመሪያ ይተካል የተባለውና በቅርቡ በተሾሙት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ጸድቆ በስራ ላይ የዋለው መመሪያ ባንኮች በየቀኑ መያዝ ያለባቸውን ዝቅተኛ የመጠባበቂያ ገንዘብ ምጣኔ ቀድሞ ከነበረበት ሰባት በመቶ ወደ አምስት በመቶ ዝቅ እንዲል መወሰኑን ያስረዳል። ይሁንና በመመሪያው መሰረት ባንኮች በየቀኑ መያዝ ያለባቸው የመጠባበቂያ ገንዘብ ምጣኔ ወደ አምስት በመቶ ዝቅ ቢደረግም የሽግግር ጊዜ በሚል በሰፈሩ ድንጋጌዎቹ መሰረት ባንኮች በየወሩ ማስቀመጥ የሚገባቸው የመጠባበቂያ የገንዘብ ምጣኔ በሁለት መደብ ተለይቶ እንደሚታይ የገለጸ ሲሆን ይህም ከጥር ወር ጀምሮ የሚጠበቅባቸውን በመቶኛ ለይቶ አስቀምጧል። በዚህም መሰረት በመደብ አንድ ስር የሚካተቱት ባንኮች መያዝ የሚገባቸው ወርሃዊ መጠባበቂያ በጥር ወር ስምንት በመቶ፣ በየካቲት ወር ዘጠኝ በመቶ እንደዚሁም በመጋቢት ወር ደግሞ አስር በመቶ መሆን ይገባዋል ብሏል። በሌላ በኩል በመደብ ሁለት ስር ያሉት ባንኮች ከመጀመሪያው መደብ በተለየ የሽግግር ጊዜ ስር የተካተተው የወራት ብዛት አምስት አምስት እንዲሆን የተደረገ ሲሆን በዚህም መሰረት በጥር ወር 7.5 በመቶ፣ በየካቲት ወር 8 በመቶ፣ በመጋቢት ወር 8 8.5 በመቶ፣ በሚያዚያ ወር 9 በመቶ እንደዚሁም በግንቦት ወር 9.5 በመቶ እና በሰኔ ወር ደግሞ 10 በመቶ መሆን አለበት ተብለዋል። መመሪያው የትኞቹ ባንኮች በየትኛው መደብ ስር እንደሚደለደሉ ለእያንዳንዱ ባንክ በሚልከው ሰርኩላር እንደሚያሳውቅ ተጠቅሷል። በሰባተኛው ሀገር አቀፍ ምርጫ መገናኛ ብዙሀን እና ጋዜጠኞች በአግባቡ ኃላፊነታቸውን እንዲወጡ ተገቢው ጥበቃ ሊደረግላቸው ይገባል ተባለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ሳፖርት አይኤምኤስ ጋር በመተባበር የጋዜጠኞች የህግ ጥበቃ ወይም ከለላ በተለይም በምርጫ አውድ ውስጥ የጋዜጠኞች ደህንነት መረጋገጥና የሚዲያ ነፃነት ጥበቃ አስፈላጊነት ላይ ሰሞኑን የግንዛቤ ማስጨበጫ ውይይት አካሂዱ ነበር። በዚህ ወቅት ከሰባተኛው ዙር ሀገር አቀፍ ምርጫ ጋር በተያያዘ መገናኛ ብዙሃንና ጋዜጠኞች ሚዛናዊና ትክክለኛ ዘገባዎችን ለህዝብ በማድረስ የዜጎችን በፖለቲካና በህዝባዊ ጉዳዮች ላይ ተሳትፎ የማድረግ እንደዚሁም መረጃ የማግኘት መብቶችን በማረጋገጥ በኩል የሚጠበቅባቸው ሚና እንዲወጡ አስፈላጊው ጥበቃ እንዲደረግላቸው ከሲቪል ማህበረሰብ ድርጅቶች ጋር በተደረገ ውይይት ተገልጿል። በዚህም ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያሉ ጉዳዮችን በሚዘግቡበት ጊዜ መገና መገናኛ ብዙሃንና ጋዜጠኞች ለመብቶቻቸው ተገቢው ጥበቃ ሊደረግላቸው እንደሚገባ በውይይቱ ተነስቷል ተብሏል። የኢሰመኮ የሲቪል የፖለቲካ፣ የማህበራዊ እና ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ሀሳብን በነጻነት የመግለጽ እና የመረጃ የማግኘት መብቶች ለሌሎች ሰብአዊ መብቶች መከበር ዋና ምሰሶ በመሆናቸው በምርጫ ወቅትም እነዚህ ሊተገበሩና ሊከበሩ ይገባል ብለዋል። ኢትዮጵያ የአንድ ቢሊዮን ዶላር የዩሮ ቦንድ እዳዋን መልሶ ለማዋቀር ከባለ ዕዳዎቹ ኮሚቴ ጋር በመርህ ደረጃ ስምምነት መድረሷ ተገለጸም። ይህ የተገለጸው ባለፉት አስር ቀናት ከጠቅላላው የቦንድ ዕዳ 45 በመቶ በላይ የሚሆነውን ከሚወክሉ ዓለም አቀፋዊ ተቋማት የቦንድ ባለቤቶች ጋር በተደረገ ዝግ ድርድር ፍሬያማ በሆነ መልኩ ተጠናቋል ከተባለ በኋላ ነው። በዋናነት በፋይናንስ ሎች ላይ ያተኮረው የመርህ ስምምነት ዝርዝር የአበዳሪዎችን ይሁንታ እንዲያገኝ ዓለም አቀፉ የገንዘብ ድርጅትና ለይፋዊ አበዳሪዎች ኮሚቴ ተልኳል ተብሏል። ሂደቱ ሲጠናቀቅም በፈረንጆቹ 2026 መጀመሪያ የዕዳ ሽግሽጉን ተግባራዊ ለማድረግ ቁርጠኛ እንደሆነ የገንዘብ ሚኒስቴር አስታውቋል። የኢትዮጵያ ንግድ ባንክ አጠቃላይ ተቀማጭ ገንዘቤ ከሁለት ትሪሊየን ብር በላይ ደርሷል። አለም ባንኩ በ2025/26 በጀት ዓመት የመጀመሪያ አጋማሽ ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ ገንዘብ መሰብሰቡን እና አጠቃላይ ተቀማጩም ሁለት ትሪሊየን ብር መድረሱን የባንኩ ማኔጅመንት አባላት በተገኙበት አስታውቋል። የባንኩ ፕሬዚደንት ተወካይ እና የኮርፖሬት አገልግሎቶች ምክትል ፕሬዚደንት ኤፍሬም መኩሪያ እንዳሉት የኢትዮጵያ ንግድ ባንክ ሁለት ዓመት ባልሞላ ጊዜ ውስጥ አጠቃላይ ተቀማጭ ገንዘቡ በእጥፍ ማሳደጉን ገልጸዋል። አፈጻጸሙ ለባንኩ ትልቅ ስኬት እንደሆነና የ2030 የባንክ ስትራቴጂ ውጤት መሆኑን የተናገሩት ተወካዩ በበጀት ዓመቱ መጨረሻ 750 ቢሊዮን ብር ተጨማሪ ተቀማጭ ገንዘብ ለማሰባሰብ እየተሰራ ነው ብለዋል። የባንኩ የቢዝነስ ተቀዳሚ ምክትል ፕሬዚደንት ደረጀ ፉፋ በበኩላቸው ከባንኩ ሪጅኖች እስከ ቅርንጫፍ ድረስ ለባንኩ ውጤታማ አፈጻጸም በርካታ ውጣ ውረዶችን አልፈናል ብለዋል። ኃላፊዎቹ ለዚህ ስኬት መገኘት ከፍተኛ አስተዋጽኦ ለነበራቸው ባልደረቦቻቸው ምስጋና አቅርበዋል። ማስመዝገብ ያለባቸውን የሀብት መጠን ሳያሳውቁ የቀሩ የመንግስት ተሿሚዎችን ጉዳይ ለምርመራ ወደ ፍትሕ አካላት ልክ ያለው አለ። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሙስናን ለመከላከልም መስሪያ ቤቶች አሰራራቸውን ከእጅ ንክኪ ወደ ኦንላይን ይቀይሩ ተብሎ ስራ ቢጀመርም እንዲህ ባለው መንገድ ብልሹ አሰራር መቀጠሉን አረጋግጫለሁ ብሏል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በየጊዜው የመንግስት ተሿሚዎችን የህዝብ ተመራጮችንና የሚመለከታቸውን መንግስት ሰራተኞች ሀብት ይመዘግባል። የተመዘገበውን ሀብት ትክክለኛነት የማጣራት ስራ እንደሚሰራ በኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ አቶ ገዛሀኝ ጋሻው ለሸገር ራዲዮ ተናግረዋል። በዚህ የማጣራት ስራ ማስመዝገብ ያለባቸውን ሀብት ሳያስመዘግቡ የቀሩ የመንግስት ተሿሚዎች እንዳሉ ማረጋገጣቸውን የተናገሩት ኃላፊው፣ የእነዚህ ተሿሚዎችን ጉዳይ ለምርመራ ወደ ፍትህ አካላት ልከናል ብለዋል። የሀብት ምዝገባው ሙስናን አስቀድሞ የመከላከል ስራ አንዱ አካል ነው ያሉት አቶ ገዛሀኝ ሌሎች የቅድመ ሙስና መከላከል ተግባራትም አሉ ሲሉ አስታውቀዋል። በዚህ ስራ በሀገር አቀፍ ደረጃ 498 ሚሊዮን ካሬ ሜትር መሬት ከምዝመራ ማዳናቸውንም ጠቅሰዋል። በቅድመ መከላከል ጥናቶች ስራ ማለት ነው። ምዝብራን ለመከላከል ከሚቀርቡ ምክር ሀሳቦች አንዱ አሰራሮችን በቴክኖሎጂ የታገዙ እንዲሆኑ ማድረግ ነው ያሉት ኃላፊው፣ የሰዎች አመለካከትም አብሮ ካልተቀየረ አሰራሮች በቴክኖሎጂ እንዲታገዙ በማድረግ ብቻ ለውጥ ለማምጣት አስቸጋሪ ነው ብለዋል መሆኑም በሙስና ዙሪያ አጥብቀን እየሰራን እንገኛለን ሲሉ ተናግረዋል። በአሁኑ ወቅት በኢትዮጵያ ከ ዘጠና ሺህ በላይ ሱዳናውያን ስደተኞች እየተስተናገዱ ነው ተባለም በኢትዮጵያ የሚገኙ ሱዳናውያን ስደተኞች በሀገሪቱ እየተካሄደ ያለውን ጦርነት ተከትሎ በመፈናቀል ለበርካታ ማህበራዊና ኢኮኖሚያዊ ፈተናዎች ተጋልጠዋል ተብሏል። ከስደተኞቹ ከ38 ሺህ በላይ የሚሆኑት ከሁለት ዓመት በፊት በተቀሰቀሰው የሱዳን ጦርነት ከሀገራቸው ሸሽተው ወደ ኢትዮጵያ የገቡ መሆናቸውን የተገለጸውም አብዛኞቹ ስደተኞች በምዕራብ ኢትዮጵያ በተለይም በአማራና በቤንሻንጉል ጉሙዝ ክልሎች በሚገኙ የስደተኞች መጠለያ ካምፖች ውስጥ የሚገኙ ሲሆን፣ በመጠለያ ውስንነት፣ በምግብ እጥረት፣ በቂ ባልሆነ የጤና አጠባበቅ አገልግሎት ምክንያት ሕይወት ከባድ ሆኖባቸዋል ተብሏል። ሀገርኛ ሪፖርት።